የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ።

መንግስት ኦነግ ሸኔ እያለ ከሚጠራው ታጣቂ ጋር እየተደራደረ እንደሆነ ይፋ አደረገ። የመጀመሪያው ዙር ከሸኔ ጋር የተደረገ ውይይት ነበር። ሁለተኛ ዙር አሁንም ቀጥሏል፣ እየተካሄደ ነው የሚገኘው። በእኛ በኩል ድርድሩ በመገናኛ ብዙኃን እንዲደረግ እንዲሆን ፈቃደኛ አይደለንም። ስለዚህ

የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር መለስ አለም ነበሩ። ይህንና ሌሎችም የአገር ውስጥና የውጭ አገር ዘገባዎችን ይዘናል። ጤና ያስጥልኝ። እንደምን አመሻችሁ ክብራትና ክብራን ህዳር 6 2016 ዓ ም ምሽት የፕሮግራሙን በመምራት አብሬያቸው የማመሻው እንግዲሆል ነኝ። ለስቱዲዮ ቅንብሩ ኤልያስ አስማረ እንዲሁም ዜናውን የሚያቀርብልን አሉላ ከበደ በወንበሩ ላይ ይገኛል።

ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ወደ አለም ዜናው። ጤና ይስጥልኝ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ክብል ነኝ። በቅድሚያም ርዕሰ ወሬዎችን፣ የዓለም ምግብ ፕሮግራም በኢትዮጵያ አዲስ የምግብ እደላ አሰራር ሊያስተዋውቅ ነው።

የኢትዮጵያ ቢሮ ሰራተኞቹ ለድብደባና ስር የተዳረጉበት የአፍሪካ ልማት ባንክ ቅሬታ አቀረበ። ኢትዮ ሊዝ ኩባንያ የኢትዮጵያ ስራውን ሊያቋርጥ ነው የሚሉት ይገኙበታል። አሁን ወደ ዝርዝሩ። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ አዲስ አሰራር ሊጀምር ነው። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ደብልዩኤፍፒ ኢትዮጵያ ውስጥ አቋርጦት የነበረውን የምግብ እደላ በተሻሻለ አሰራር ሊጀምሩ መሆኑን አስታወቀ።

እርዳታው እየተሰረቀ ከታለመበት ዓላማ ውጭ ይውላል በሚል ካለፈው ሰኔ ወር አንስቶ ተቋርጦበት የቆየውን ሶስት ሚሊዮን ሁለት መቶ ሺህ ተረጂ መድረስ የሚያስችል እርምጃ እንደሆነ ድርጅቱ አመልክቷል። የኢትዮጵያ መርሃ ግብሩን ለመጀመር የወሰነው ግልጽ፣ በማስረጃ የተደገፈ እና በገለልተኛ አሰራር ላይ ያተኮረ የተሟላ ግምገማውን ካጠናቀቀ በኋላ መሆኑን ደብሊዩ ኤፍፒ ጨምሮ ገልጧል።

አዲሱ አካሄድ በስፋት የተሞከረና ጠንካራ የቁጥጥር አሰራር የታከለ ይሆናል ሲል ድርጅቱ ዛሬ ባወጣው ጋዜጣዊ መግለጫ አመልክቷል። እርዳታው በእጅጉ የሚያስፈልጋቸውን ወገኖችና የቤተሰቦቻቸውን አባላት ግልጽ በሆነ መመዘኛ ለመለየት ከየአካባቢው ማህበረሰቦች ጋር በቅርበት መስራት

ምግብ ከሚከማችባቸው መጋዘኖች እደላው ወደሚካሄድባቸው አካባቢዎች በሚጓጓዙበት ወቅት የተጠናከረ ክትትል እንደሚደረግም መግለጫው ይዘረዝራል። በተጨማሪም የምግብ እርዳታ ከታለመለት ዓላማ ውጪ እንዳይውል ጥብቅ ቁጥጥር እንደሚደረግና ውሎ በሚገኝበትም ወቅት በፍጥነት ሪፖርት ማቅረብ የሚያስችሉ ዘዴዎችን ተግባራዊ እንደሚያደርግ መግለጫው አስረድቷል። የኢትዮጵያ

ቢሮ ሰራተኞቹ ለድብደባና እስር የተዳረጉበት የአፍሪቃ ልማት ባንክ ቅሬታ አሰማ። የኢትዮጵያ ቢሮ ባልደረቦች የሆኑ ሁለት ሰራተኞቹ በህግ አስከባሪዎች መያያዛቸውንና መደብደባቸውን የአፍሪቃ ልማት ባንክ ማስታወቁን ሮይተርስ ዘግቧል። አድራጎቱ ዲፕሎማሲያዊ አሰራርን በብርቱ የጣሰ ነው ሲል አውግዞታል። ሰራተኞቹ ማክሰኞ ጥቅምት ሃያ 2016 ዓ ም በጸጥታ አካላት

ህግ ወጥ ባለው መንገድ ከተያዙ በኋላ አካላዊ ጥቃት እንደተፈጸመባቸውና ለብዙ ሰዓታትም ታስረው ከቆዩ በኋላ ያለአንዳች ማብራሪያ መለቀቃቸውን የልማት ባንኩ አመልክቷል። የኢትዮጵያ መንግስት ለባንኩ የማጽናኛ መልእክት ማስተላለፉንና የተፋጠነ ምርመራ እንደሚያደርግ ቃል መግባቱን ባንኩ የጠቀሰው የሮይተርስ ዘገባ ጠቅሞ የባንኩ እንቅስቃሴ ግን በተፈጠረው አጋጣሚ አለመስተጓጎሉን ማስታወቁን አመልክቷል።

ጉዳዩ ጠቅላይ ሚኒስትር አብይ አህመድ ዘንድ ከደረሰ በኋላ ለእንግልት የተዳረጉ የባንኩ ሰራተኞች መለቀቃቸውን የገለጠው የአፍሪካ ልማት ባንክ ከባለስልጣናቱ ጋር በዲፕሎማሲያዊ መንገዶች እየተነጋገረ መሆኑንም አስረድቷል። መንግስት ቅሬታችንን እንደተገነዘበ በይፋ አሳውቆ የድርጊቱን ክብደት

እንደሚረዳ እና ሕግ የተላለፉ በሙሉም ጥብቅ ምርመራ እንደሚደረግባቸው አረጋግጦልናል፣ ከማለት ውጭ ቃል አቀባዩ ስለ ሁኔታው ፈጥኖና ይዘት ያለው ዝርዝር ማብራሪያ ለመስጠት ፈቃደኛ አለመሆኑን ሮይተርስ ጨምረው ዘግቧል። የአፍሪካ ልማት ባንክ ኢትዮጵያ ውስጥ ሶስት መቶ ስምንት ሚሊዮን ዶላር ዋጋ ያላቸው ስምንት ፕሮጀክቶች እንዳሉትም ሮይተርስ የባንኩን ዌብሳይት ላይ የሰፈረ መረጃ ጠቅሷል።

ቻይና ከዩናይት ስቴትስ ጋር ላላት ግንኙነት አለመካረር ቅድሚያ ትሰጣለች፣ አሉ ተንታኞች። ትናንት ረቡዕ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና የቻይናው መሪ ሺ ጂንፒንግ ሳን ፍራንሲስኮ ላይ ያደረጉትን ስብሰባ ተከትሎ ቤጂንግ ከዋሽንግተን ጋር ባላት ግንኙነት የሚታየውን ውጥረት ለማርገብ ፍጥጫ የማይጋብዝ አቀራረብ መምረጧ ነው የተነገረው።

ቻይና በዓለም ዙሪያ ባላት ስፍራ ዩናይትድ ስቴትስን አልፋ ለመሄድ ወይም ለመተካት እቅድ እንደሌላት እንዲሁም ቤጂንግ የምትከተለውን ርዕዮተ ዓለም ወደ ውጭ ሀገራት ማዳረስ እንደማትሻ ሺ ማመልከታቸውን በይፋ የቀረበው ሰነድ ያሳያል ሲሉ የፖለቲካ አዋቂዎች ተናግረዋል። በሁለቱ መሪዎች ስብሰባ ወቅት ቻይና ያንጸባረቀችውን አቋም ለአሜሪካ ድምፅ ያብራሩት የአውስትራሊያው ብሔራዊ ዩኒቨርሲቲ ኤኤንዩ የፖለቲካ ሳይንስ ምሁር ዌንቲሱንግ ሲናገሩም

በጉባኤ የተላለፉ መልእክቶች የምስራቁ ዓለም ከፍ እያለ ምዕራቡ እየወደቀ ነው ከሚለው ሺ ሲያንጸባርቁት ከነበረው ሀሳብ በእጅጉ የሚቃረን ነው ብለዋል። ዛሬ ሀሙስ ይፋ የተደረገው የቻይና አቋም የተንጸባረቀበት ጽሑፍ ሺ ቤጂንግና ዋሽንግተን ፍጥጫ ማስቀረታቸው አስፈላጊ መሆኑን አመልክተው ሁለቱ ሀያላን አገሮች አንዳቸው በሌላቸው ላይ ፊታቸውን ማዞር እንደአማራጭ የሚወስዱት አይደለም ማለታቸው ተዘግበዋል።

ቻይና የገጠሟት የኢኮኖሚ ፈተናዎች በውጭ ፖሊሲዋ ከምታራምደው እሳቤ ጋር መጋጨት የጀመረ ይመስላል ሲሉም የፖለቲካ ተንታኙ አክለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሰዓቱን የዓለም ዜናዎች ነው። እስራኤል ፍልስጤማውያን በደቡባዊ ጋዛ የሚገኙ አራት ከተሞችን ለቀው እንዲወጡ በዛሬው ዕለት ትዕዛዝ አስተላለፈች።

ባለሥልጣናቱ ያስተላለፉት ትእዛዝ እስራኤል ከሐማስ ታጣቂዎች ጋር እያካሄደች ያለችው ጦርነት እየተስፋፋ ባለበት ለሕዝቡ ደህንነት ይበጃል ወዳሉት ስፍራ መሆኑንም ተነግሯል። እስራኤል ሌሊቱን ፍልስጤማውያኑ አካባቢውን ለቀው እንዲወጡ በተባሉት ከተሞች የማሳሰቢያ ወረቀቶችን መበተኗም ተገልጧል። ኢትዮ ሊዝ ኩባንያ የኢትዮጵያ ስራውን ሊያቋርጥ ነው።

በኢትዮጵያ የፋይናንስ አገልግሎት ለመስጠት ከብሔራዊ ባንክ ፈቃድ የወስደው ብቸኛ የውጭ ኩባንያ ኢትዮሊዝ በኢትዮጵያ ያለውን የስራ እንቅስቃሴ እንደሚያቋርጥ በትላንትናው እለት ይፋ አድርጓል። ኢትዮሊዝ ባወጣው መግለጫ የኢትዮጵያ ስራውን እንዲያቋርጥ ዋና መቀመጫውን በኒውዮርክ ካደረገው የኢትዮሊዝ ኩባንያ ባለቤት አፍሪካን

አሴት ፋይናንስ መመሪያ እንደተሰጠው አስታውቋል። የአገሪቱን ኢኮኖሚ ለውጭ ኩባንያው የተሳትፎ ክፍት ለማድረግ መንግስት ያወጣውን የማሻሻያ ቅር ተከትሎ የኢትዮጵያ ብሔራዊ ባንክ በ2012 ዓ ም ፈቃድ የሰጠው ኢትዮሊዝ በፋይናንሱ ዘርፍ በመሰማራት የመጀመሪያው የውጭ ኩባንያ ነው። ብሔራዊ ባንክ ከሁለት ዓመት በፊት ያወጣው መመሪያ ድርጅቱ አዲስ የሊዝ ውል መዋል እንዳይችል ስላደረገው አገልግሎቱን ለማቋረጥ ምክንያት እንደሆነው ኢትዮሊዝ አስታውቋል።

ባንኩ ያወጣው ማሻሻያ ማንኛውም የሊዝ ስምምነቶች ቋሚ ክፍያዎች ከውጭ ምንዛሬ ይልቅ በኢትዮጵያ ብር እንዲሆንና ውሉ በሚፈጸምበት ወቅት ባለው የምንዛሪ ተመን በብር እንዲከፈልም ይወስናል ከተባለው ማሻሻያ በተጨማሪም የውጭ ሀገር የሊዝ ኩባንያዎች በኢትዮጵያ ብር እንዳይበደሩ ከሚከለክል ሌላ መመሪያ የትኛውም የውጭ ሀገር የሊዝ ኩባንያ በኢትዮጵያ ስራውን እንዳይሰራ አዳጋጅ ያደርጋል ሲል አክለዋል።

ኢትዮሊዝ እና ባለሀብቶቹ ሁኔታው የሚሻሻልበትን መንገድ ለመፈለግ ቀጣይ ጥረት ቢያደርጉም ከኢትዮጵያ መንግስት ጋር መፍትሄ ማስገኘት የሚያስችል ስምምነት ላይ መድረስ ሳይችሉ መቅረታቸውን መግለጫው ጨምሮ አመልክቷል። የኢትዮጵያ ማዕከላዊ ባንክ ገዢ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ክቡራትና ክቡራን አድማዊ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

አሉላ ከበደን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸውን ግዶ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናደጃችን ደግሞ አበባየሁ ገበያ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን።

መንግስት ኦነግ ሸኔ እያለ ከሚጠራው ታጣቂ ጋር እየተደራደረ እንደሆነ ይፋ አደረገ የሚለው የዛሬው አብይ ርዕስ ዘገባችን ነው። ፌዴራል መንግስቱ ኦነግ ሸኔ እያለ ከሚጠራው የኦሮሞ ነጻነት ሰራዊት ጋር ሁለተኛ ዙር

ድርድር እያካሄደ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በመላው ኢትዮጵያ አቋርጦ የነበረውን የምግብ ድጋፍ እንዲቀጥል ስምምነት ላይ እንደተደረሰ ትናንት ተገልጿል። ዩኤስኤአይዲ የምግብ ድጋፍ አቅርቦቱን በመጪው የፈረንጆች ወር እንደሚቀጥል አስታውቋል። ኬኔዲ አባተ ዘገባውን ይዘዋል።

የኢትዮጵያ መንግስት ከኦሮሞ ነፃነት ሰራዊት ጋር ሁለተኛ ዙር ድርድር እያደረገ እንደሚገኝ ዛሬ ሐሙስ ህዳር 6 ቀን 2016 ዓ.ም በይፋ አስታውቋል። የዛሬው የመንግስት መግለጫ ሁለተኛ ዙር ድርድር እንደቀጠለ ሰሞኑን ከተሰማ በኋላ የመጀመሪያው ነው።

በታንዛኒያ ዳሬ ሰላም ካለፈው ሳምንት ማክሰኞ ጥቅምት 27 ቀን 2016 ዓ ም ጀምሮ እየተካሄደ እንደሚገኝ የተሰማው ድርድሩ አውንታዊ ለውጦችን እያሳየ እንደሆነ ለአደራዳሪዎች ቅርበት ያላቸው ምንጮች ለአሜሪካ ድምፅ መግለጻቸውን መዘገባችን ይታወሳል። ምንም እንኳን ድርድሩ እየተካሄደ እንደሚገኝ የኦሮሞ ነፃነት ሰራዊት ባለፈው ሰኞ በወጣው መግለጫ ቢያሳውቅም ይፋዊ መረጃ ከመስጠት ተቆጥቦ የቆየው የኢትዮጵያ መንግስት በበኩሉ ድርድሩ በሂደት ላይ እንደሚገኝ በዛሬው

ማለት በውጭ ጉዳይ ሚኒስቴር በኩል አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር መለስ አለም የዛሬውን ጋዜጣዊ መግለጫ በሰጡበት ወቅት ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽ መቼ እንደተጀመረና አሁን ስላለበት ደረጃ ባይገልጹም ድርድሩ በሂደት ላይ እንዳለ አረጋግጠዋል። የመጀመሪያው ዙር ከሸኔ ጋር የተደረገ ውይይት ነበር። ሁለተኛ ዙር አሁንም ቀጥሏል፣ እየተካሄደ ነው የሚገኘው

በኛ በኩል ድርድሩ በመገናኛ ብዙኃን እንዲደረግ እንዲሆን ፈቃደኛ አይደለንም። ስለዚህ ጊዜው ሲደርስና ሁኔታዎች ሲፈቅዱ ይፋ የሚሆን ይሆናል። የዲፕሎማሲ አንደኛው ባህሪ በግልጽም በይፋም የሚደረጉ ነገሮች እንዳሉ ሆነው ሌሎቹ ነገሮች ግን ጊዜያቸውን የሚጠብቁ እንደሆኑ መረዳት ያስፈልጋል። ግን እየተከናወነ እንደሆነ ለመግለጽ ነው።

የኦሮሞ ነጻነት ሰራዊት በሰኞ መግለጫው በዋና አዛዥ ጃልመሮ ድሪባና በምክትላቸው ጃል ገመቹ አቦዬ የሚመራ የልኡካን ቡድን ለሰላም ድርድሩ ታንዛኒያ ገብቷል ብሏል። ስለ ድርድሩ መረጃ ከመስጠት የዘገየው የታጣቂ ቡድኑ መሪዎች ከኦሮሚያ ግንባር ወደ ታንዛኒያ ለሚያደርጉት ጉዞ ደህንነት ሲባል እንደሆነ መግለጹም አይዘነጋም። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው በመላው ኢትዮጵያ የእርዳታ አቅርቦቱን ለወራት

ተቋርጦ የቆየው የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት የምግብ ድጋፍ ስርጭቱን እንዲቀጥል ስለተደረሰው ስምምነትም ተናግረዋል። ተቋርጦ የነበረው የእርዳታ መስጠት ይቀጥላል፣ ስምምነት ተደርሷል። በበጎ ይወሰዳል። መጀመሪያም መቋረጥ ያልነበረበት ነው። በኢትዮጵያ መንግስት በኩል ተጠያቂነት ያለበት ስርዓት እንዲኖር የሚሰራ

ይሆናል። እርዳታ ለተረጂዎች በተገቢው መንገድ እንዲደርስ ለማድረግ እንሰራለን። ስለዚህ ዩኤስኤድ፣ ሌሎች እርዳታ ሰጭ ድርጅቶች እና የኢትዮጵያ መንግስት ኤፊሽንት ና ኤፌክቲቭ የሆነ የእርዳታ ስርዓት እንዲኖር ለማድረግ የሚሰራ መሆናቸውንም መግለጽ በቂ ይመስለኛል።

ዩስአይዲ ና የዓለም ምግብ ፕሮግራም ከፍተኛ የሰብአዊ ድጋፍ አቅርቦት ስርቆት ና ድጋፉን ላልተገባ አላማ የመጠቀም ተግባር እየተፈጸመ ነው በሚል በትግራይ ክልል ከመጋቢት ወር 2015 ዓ.ም በመላው ኢትዮጵያ ደግሞ ከሰኔ ወር 2015 ዓ.ም ጀምሮ የምግብ ድጋፍ እደላውን ሙሉ በሙሉ አቋርጠው ቆይተዋል። አይዲ ባለፈው ማክሰኞ አመሻሽ ላይ ባወጣው መግለጫ ታዲያ ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ባደረገችው ድርድር በምግብ እርዳታ መዋቅር ላይ ሰፊና

ትልቅ ማሻሻያ መደረጉን ጠቅሶ በዚህ መሻሻል ምክንያት ከቀጣይ ወር ጀምሮ በመላው ኢትዮጵያ የምግብ እርዳታ ስርጭቱን እንደሚቀጥል አስታውቋል። ይህ ውሳኔ ለሁለቱ ሀገራት ግንኙነት መሻሻል እንደሚረዳ አምባሳደር መለስ ዓለም አመልክተዋል። በእኛ በኩል የተደረሰው መግባባት በጣም ጠቃሚ ነው። በኢትዮጵያና አሜሪካ መካከል ያለው ግንኙነት መሻሻል የበለጠ አስተዋጽኦ የሚያደርግ ነው። ከምንም በላይ ወገኖቻችን ህይወት መታደግ የሚያስችል ድጋፍ

የሚያገኙ መሆኑ በራሱ ትልቅ ስኬት አድርገን ወስደዋለን።

የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንና በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለም ዩኤስአይዲ የእርዳታ አቅርቦቱን ለመጀመር ያሳለፈውን ውሳኔ እንደሚያደንቁና ኢትዮጵያ ውሳኔውን በደስታ እንደምትቀበል በማህበራዊ የትስስር ገጻቸው ላይ ገልጸዋል። በሌላ ዜና ትናንት ረቡዕ በኢትዮጵያ ጉብኝት ያደረጉት የሱዳን ሉዓላዊ ምክር ቤት ፕሬዚደንት ጄኔራል አብዱል ፈታ አል ቡርሃንና ጠቅላይ ሚኒስትር አብይ አህመድ ጠቃሚ ውይይት አድርገዋል ብለዋል። አምባሳደር

መለስ አያይዘውም ኢትዮጵያ በሱዳን ያለው ወቅታዊ ቀውስ ኢጋድ እና የአፍሪካ ሕብረት ደግፈውት በራሳቸው በሱዳናውያን መፈታት አለበት የሚል አቋም እንዳላት በዛሬው መግለጫቸው ላይ አንስተዋል። ጄኔራል አልቡርሃን ትናንት ረቡዕ ወደ አዲስ አበባ ሲገቡ የተቀበሏቸው ጠቅላይ ሚኒስትር አብይ የሱዳኑ መሪ በወቅታዊ ጉዳዮች ላይ ለመምከር እንደመጡ ከመጥቀስ ውጭ እስካሁን ያሉት ነገር የለም። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ

ከአሜሪካ ድምፅ የሚተላልፍላችሁ ስርጭት ይቀጥላል። ያዳመጣችሁት የምሽቱን ዐብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስታዊ አወቃቀር ፌዴራላዊ ቢሆን እንደሚመረጥ አንድ ጥናት ጠቁመዋል፣ ይላል ቀጣዩ ዘገባ። በዚህ ጥናት እንደተጠቆመው ይህ ዝንባሌ ቀደም ሲል

ከነበረው ቁጥር መቀነሱንም ይፋ አድርጓል። የፌዴራል ስርዓቱ በምን መሰረት ይቆም በሚለው ጥያቄ ላይም በጥናቱ የተከታተተውና ናሙና እኩል በእኩል በሚባል ደረጃ መከፋፈሉንም ጥናቱ አሳይቷል። መለስካቸው አመሃ ዝርዝሩን ይዘዋል። አፍሮ ባሮሜትር የተሰኘ የጥናት ተቋም ዛሬ ይፋ ባደረገው አንድ ጥናት ኢትዮጵያውያን ከተማከለ የመንግሥት ስርዓት ይልቅ ፌዴራላዊ መንግሥት ይመርጣሉ አለ። ይሁንና በፌዴራል ስርዓቱ አደረጃጀት ላይ

ልዩነት እንዳላቸው ይናገራል። የተቋሙ መግለጫ እንደሚለው ከሆነ በኢትዮጵያ የፌዴራሊዝም እጣ ፈንታ ለብዙ ዓመታት ከፍተኛ ክርክር ሲደረግበት ቆይቷል። የኢትዮጵያ ፖለቲካ በመሠረቱ በፌዴራሊዝምና በአህዳዊ የፖለቲካ አስተሳሰቦች መካከል የፍልሚያ አውድማ ሆኖ ቆይቷል ሲልም የጥናቴ ጭብጥ ነው የሚለውን ያመቻቻል። ይህ ክርክር ወይም ፍልሚያ በፖለቲከኞች በምሁራንና ጉዳዩ በሚመለከታቸው

የሲቪል ማኅበራት ተወካዮች መካከል እንደ ነበር አመላክቶ ተራው ዜጋ ምን ይላል የሚለውን በሳይንሳዊ የአጠናን ዘዴ የተገኘውን ውጤት የአፍሮ ባሮሜትር በኢትዮጵያ ተባባሪ አቶ ሙሉ ተካ አቅርበዋል። በውጤቱ ላይ እንደምታዩት 54 በመቶ የሚሆኑት ኢትዮጵያውያን ዜጎች የፌዴራል የመንግሥት አወቃቀር ለአገሪቱ የተሻለ ነው ብለው ያምናሉ። አርባ ሁለቱ በመቶ ደግሞ አይ

ከፌዴራል የመንግስት አወቃቀር የመንግስት ስርዓት ይልቅ የተሻለው አህዳዊ ወይም ደግሞ የተማከለ የመንግስት አሰራር ወይም የመንግስት ሲስተም ወይም ስርዓት ይሻለናል ብለዋል። ወደ ሶስት በመቶ የሚሆኑ ከሁለቱም ወገን ውስጥ ያልሆኑ አንዳንዶቹም ስለዚህ ርዕሰ ጉዳይ ላይ ምንም የሚያውቁት ነገር እንደሌለ የነገሩ ናቸው። እንደ አፍሮ ባሮሜትር ጥናት ከሆነ በዚህ ዝንባሌ ላይ በከተማ ነዋሪዎችና

በገጠር ነዋሪዎች መካከልም ልዩነት ይታያል። ይህ ግኝት በገጠርና በከተማ መካከል ካሉ ኢትዮጵያውያን አንጻር ስናየው ምን ያክል ነው ነው ዲስ አግሪጌሽን እንለዋለን በዳታ አናሊሲሱ ላይ እንደምታዩት እንግዲህ 56 በመቶ የሚሆኑ የከተማ ነዋሪዎች ፌዴራሊዝም የተሻለ የመንግስት ስርዓት ነው ብለው ያምናሉ።

አምሳ አራትም የሚሆኑ የገጠር ነዋሪዎችም ደግሞ አሃዳው ይሻለናል የሚል አስተሳሰብ አላቸው። ዞሮ ዞሮ በሀገር ደረጃ ስናየው አምሳ አራት በመቶ ነው። በገጠርና በከተማ መካከል እንደምታዩት የጎላ ልዩነት የለም። አምሳ አራት በመቶ ማዕከላዊ ወይም የተማከለ ወይም አህዳዊ መንግስት ይሻለናል ማይ ነው። አምሳ ስድስት በመቶ ደግሞ አይ የለም ሁን ፌዴራሉ ስርዓት መቀጠል አለበት የሚል አስተሳሰብ ያላቸው ናቸው የፌዴራሊዝምና የአህዳዊ የመንግስት አወቃቀሮች

በህዝቡ ዘንድ ያላቸው ተቀባይነት ሁልጊዜም አንድ አይነት ነው ለማለት እንደማይቻል ይህ ጥናት አሳይቷል የሚል አስተያየት ከጥናቱ ውጤት መታየቱንም የወጣው የተቋሙ መግለጫ ይጠቁማል። አቶ ሙሉ ተካ እንዲህ ይገልጹታል። በ2020 ዓ.ም 61 በመቶ የሚሆኑ ኢትዮጵያውያን

ከተማከለ የመንግስት ስርዓት ይልቅ የፌዴራል ስርዓት ይሻለናል የሚል መልስ ሰጥተውን ነበረ። በዘግሮው ይሄ በሰባት ከመቶ በመቀነስ ይህንን አስተሳሰብ የሚደግፉ ኢትዮጵያውያን ዜጎች አሁንም ብዙሃን ቢሆንም የቁጥሩ መጠን ግን ከ61 ወደ 54 በመቶ ወርዶ ኦብዘርቭ አድርገነዋል። በዚህ ጥናት ላይ የሀገሪቱ መንግስታዊ አወቃቀር ፌዴራላዊ ይሁን በሚለው ላይ ስምምነት አለ ቢባልም

ወይም የጥናቱ ውጤት ይህንን ቢያሳይም እንዴት ያለ ፌዴራሊዝም በሚለው ጥያቄ ላይ ግን ጠንካራ ስምምነት እንደሌለ ይኸው ጥናት ያሳያል። የፌዴራል መዋቅሩ መሠረት አሁን እንዳለው በብሔር ላይ የቆመ ይሁን ወይንስ በመልካ ምድራዊና በሌሎች አስተዳደራዊ ጠቀሜታ ባላቸው ታሳቢዎች ላይ ይመስረት በሚለው ሕዝቡ እኩል በኩል የተከፈለ እንደሆነ አቶ ሙሉ ተካ ያስረዳሉ። ፌዴራል ስርዓት ይሻላታል በሚለው ላይ የኢትዮጵያውያን መልስ እኩል እየተከፈለ ነው።

ማጆሪቲ በዚህ ዙሪያ ላይ አናይም። 49 በመቶ የሚሆነው አሁን ያለው የፌዴራል አወቃቀር ስርዓት ይቀጥል የሚል ሲሆን 48 በመቶ የሚሆነው ደግሞ በአንጻሩ በሕዝቦች አሰፋፈር በማንነታቸው የተመሰረተ ሳይሆን በመልክዓ ምድራዊ አሰፋፈር እየተመሰረተ እንዲሆን ይፈልጋሉ።

ኢኳሊ ዲቫይድድ ናቸው ማለት ነው። እዚህ ላይ ብዙሃን የሚባል ነገር የለም። በጠቃላይ የፌዴራል አሰራር ይቀጥል የሚለው 54 በመቶ ቢሆንም ምን አይነት ፌዴራል ስርዓት የሚለውን በብሔሮች እና ህዝቦች ማንነት ላይ የተመሰረተ ነው ወይስ እንዳው ለአስተዳደር አመቺ በሆነ በመልክዓ ምድራዊ በሚለው ዙሪያ ላይ ግን እኩል ቁጥር ላይ እናገኛቸዋለን። እንዲህ ያሉ ጥናቶች

መንግስትን ጨምሮ ሌሎችንም የህብረተሰብ ክፍሎች ምን ይጠቅማቸዋል ለሚለው ጥያቄ መምህርና ዲፕሎማት ፕሮፌሰር ብሩክ ኃይሉ

ለቢኦኤ ይህን ብለዋል። በእኛም በድሮ ህዝብ ምን አለ የሚባለው እኮ ራሱን የቻለ ኢንፎርማል የሆነ ፓብሊክ ኦፒኒየን ለማግኘት ነው ለማግኘት ነው ጥረቱ። ይሄም ራሱ ህዝቡ ምን እንደሚያስብ የተወሰኑ እሺዎች ላይ ፌዴራሊዝም፣ ዩኒተሪዝም፣ ህገ መንግስቱ በምን መልክ የትኛው አንቀጽ ሞር ኮንሰርን አለው እንዴት ይሻሻል፣ ይለወጥ፣ ምን ይበል፣ በዚሁ ቀጥል የሚለውን በዚህ ፎርማት ነው የሚጠየቀው ህዝቡ። ይህን ግብዓት መንግስት ይዞ ደግሞ ራሱ መንግስት ደግሞ ቬሪፋይ ያደርግና አጀንዳ ይቀርጽበታል። የሚሻሻልም

ፖሊሲ ፐብሊክ ፖሊሲ ኢንፑት ካል ይስተካከላል። ለተፎካካሪ ፓርቲዎችም ቢሆን እንደዚህ ያሉ ጥናቶች ዋጋቸው ከፍ ያለ እንደሆነ ፕሮፌሰር ብሩክ ያሳስባሉ።

ሁሉም ፓርቲ የራሱ ፓርቲ ፕሮግራም ፓርቲ አቅጣጫ አለው። ይሄ መታወቅ አለበት። በዛ መሰረት ይህንን ሀሳብ ኢቫሉዌት ያደርጋሉ፣ ይመዝኑታል፣ ይገመግሙታል። ከተቀመጠው ሀሳብ ጋር የሚጣረስ ከሆነ አንድ ሁለት ሶስት አራት ብሎ ነጥቦቻቸውን ያስቀምጣሉ። አጀንዳውም አፕሮፕሬት ነው አይደለም የሚለው እስከሱ ደረጃ ድረስ ሁሉም ደግሞ በሀሳብ የሚቀበሉት ከሆነ አንድ ሁለት ሶስት በዚህ እንቀበላለን

ከዛ ደግሞ ታይም ሊነሱ ወቅቱ አሁን ነው አይደለም የሚለውን ደግሞ ራሱን የቻለ ካታጎሪ ነው። ይቆይ አይረሳ ወደፊት ግን እነጋገርበታል የሚል እያንዳንዱ ፓርቲ ሬሌቨንት ነው አይደለም የሚለውን ገምግሞ አቋም ወሰድ። ደግሞ የአንድ ፓርቲ ነገ ደግሞ ቢመረጡ ስልጣን ይዘን ሀገር እናስተዳድራል የሚሉ ስለሆነ በዛ አኳያ ለእነሱም ጥሩ ኤክሰርሳይስ ነው እና በዛ አኳያ ነው መታየት ያለበት። አፍሮ ባሮሜትር በሕገ መንግስት መሻሻል እና በሌሎችም አያሌ ጥያቄዎች ዙሪያ የሕዝብ ምላሽ ያላቸውን ውጤቶች ይፋ አድርጓል።

የጥናቱን ውጤቶችና ትንታኔ ለመንግሥት፣ ለሲቪል ማኅበረሰብ ድርጅቶችና ለሌሎች ባለድርሻ አካላት ሲያደርስ እንደነበረ እና ወደፊትም ይህን እንደሚያደርግ ተቋሙ ገልጿል። አፍሮ ባሮሜትር መሠረቱን ጋና አድርጎ በአያሌ የአፍሪካ ሀገሮች ላይ ተመሳሳይ ጥናቶችን የሚያደርግ ገለልተኛ የጥናት ተቋም እንደሆነ ይገልጻል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

ስርጭታችንን በመቀጠል ወደ ውጪ ዘገባ ስናልፍ የአሜሪካው ፕሬዝደንት ጆ ባይደንና የቻይና ዋቻቸው ሺጂንፒንግ በልዩነታቻቸው ላይ ባተኮሩ ጉዳዮች ላይ ተነጋገሩ የሚለውን እናገኛለን። የዩናይትድ ስቴትሱ ፕሬዝደንት ጆ ባይደንና የቻይና ዋቻቸው ሺጂንፒንግ የእስያ ፓሲፊክ የኢኮኖሚ ትብብር አባል አገራት መሪዎች ጉባኤ ከሚካሄድባት ሳን ፍራንሲስኮ ወጣ ብሎ በሚገኝ ስፍራ ትናንት ተገናኝተዋል።

ይህ በእንዲህ እንዳለ ሁለቱ መሪዎች ከመገናኘታቸው ቀደም ብሎ ተቃዋሚ ሰልፈኞች ወደ ጉባኤው የሚወስዱ የሳን ፍራንሲስኮን አውራ ጎዳናዎች ዘግተዋል። ከተለያዩ ዜና ወኪሎች የደረሱን ዘገባዎች ናቸው፣ እንደሚከተለው ይቀርባል። የቻይናውን መሪ አሁንም እንደ ፈላጭ ቆራጭ እንደሚመለከቷቸው የገለጹት ባይደን ሁለቱ ወገኖች ወታደራዊ ጉዳዮችን በተመለከተ የግንኙነት መስመሩን እንደገና ለመክፈት መስማማታቸውን አስታውቀዋል።

በተጨማሪም ሰው ሰራሽ አእምሮ ወይም አርቲፊሻል ኢንቴሊጀንስ የደቀነውን አደጋ እንዲሁም ፌንትነል የተሰኘው ሱስ አስያዥ መድኃኒት የፈጠረውን ቀውስ በተመለከተ በጋራ ለመስራት መስማማታቸውን ገልጸዋል። የሁለቱ መሪዎች መገናኘት ከአስራ ሁለት ወራት የዲፕሎማሲ ድራማ በኋላ የመጣ የምስራቁና የምዕራቡ ዓለም ውይይት ነው ተብሏል። ቻይና እንደ ግዛቷ የምትቆጥራት ታይዋን ጉዳይ

ወታደራዊ ጉዳዮችን በተመለከተ ግንኙነት እንዲቀጥል ማድረግ፣ በንግድ መስክ ያሉ አለመግባባቶች፣ ፈንትነል የተሰኘው ሱስ አስያዥ መድኃኒትን ለመቀመም የሚያገለግሉ ንጥረ ነገሮች መነሻቸው ከቻይና መሆኑ፣ እንዲሁም የሰብአዊ መብት ጥበቃ ለጉባኤው አጀንዳ የተያያዙ ጉዳዮች ናቸው። ባይደን እና ሺ በእነዚህ ጉዳዮች ላይ በግልጽ ተነጋግረዋል ተብሏል። ሁለቱ አገራት ሊነጣጠሉ የማይችሉ ናቸው ሲሉ ሺ ተናግረዋል።

እንደ አሜሪካና ቻይና ላሉ ትልቅ ሀገራት አንዱ ለሌላው ጀርባ መስጠቱ ጥሩ አማራጭ አይደለም። አንዱ ሌላውን እንዲመስል መፈለግ ከእውነታው የራቀ ነው። ግጭትና ፍጥጫ ደግሞ ለሁለቱም ወገኖች አደገኛ ውጤት አለው። ሁለቱ የዓለም ሀያል ሀገራት ፕሬዚዳንቶች በግንኙነታቸው ውስጥ ያለውን መሰንጠቅ መሸፈን ችለው ይሆን? ባይደን ከውይይቱ በኋላ ለዜና ሰዎች መግለጫ ሰጥተው ነበር። ፕሬዝደንት ሺህ ግን የዚህ ልምድ የላቸውም።

ዛሬ የወሰድነውን አዎንታዊ እርምጃ የምንቀበለው በመልካምነት ነው። በአሜሪካ ምርጥ ዲፕሎማሲያዊ ልምድ መሠረት ማከናወናችንን ዓለም መመልከቱ መልካም ነው። ከተፎካካሪዎቻችን ጋር እየተነጋገርን ነው። እርስ በእርሳችን በግልጽ መነጋገራችን አለመግባባትን ያስወግዳል።

ይህም በዓለም መረጋጋትን ለመፍጠርና ከአሜሪካውያን የሚጠበቅብንን ለማድረግ ይጠቅመናል። ባይደን ቤጂንግን ሊያበሳጭ የሚችል ነገርም ተናግረዋል። ሺ አሁንም ፈላጭ ቆራጭ ናቸው ብለዋል። አዎ ነው ፈላጭ ቆራጭ ነው። የሁለቱን መሪዎች የተከታተሉ በርካቶች ትልቅ ውጤት ባይጠበቁም መነጋገራቸው መልካም ነው ይላሉ። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ረቡዕ ዕለት ሲናገሩ ይህን ብለዋል።

this engagement, for example, between President Biden and Xi Jinping, to me, በፕሬዚደንት ባይደን ና በሺ ጂፒንግ መካከል ንግግር መኖሩ እጅግ አስፈላጊ ነው። ምክንያቱም አብሮ ለመስራት እንዲሁም ለመተማመንና ችግሮቻችንን በጋራ ለመቅረፍ ፍላጎት እንዳለን የሚያመለክት ነው። የአየር ንብረት ለውጥ፣ በዩክሬንና በጋዛ ያሉ ችግሮች ችግሮችና ሌሎችም ችግሮች፣ በዓለም ላይ ብዙ አጨቃጫቂ ነገሮች አሉ። በንግግር ለመፍታት መሞከር አለብን።

የጉባኤው ስኬታማነት በሁለቱ መሪዎች መግባባት ላይ እንደሚወሰን ተንታኞች ያምናሉ። የውጭ ግንኙነት ምክር ቤት የተሰኘው ተቋም ፕሬዚደንት ማይክል ፎርማን በዚህ ላይ የሚያክሉት አለ። እንደሚመስለኝ ወደ 2024 በምንሸጋገርበት በዚህ ወቅት በፕሬዝደንት ባይደንና በሺ ጂፒንግ መካከል የተደረገው ንግግር ግንኙነታቸውን ለማረጋጋት አስፈላጊ ነው

ለሁለትዮሽ እንዲሁም ለአጠቃላይ የእስያ ፓሲፊክ የኢኮኖሚ ቀጠና አስፈላጊ ነው። በተለይም በታይዋን በጥር ወር በአሜሪካ ደግሞ በሚቀጥለው ዓመት የሚካሄዱት ምርጫዎች ከፊታችን ባሉበት ወቅት፣ በቀጠናው ያሉ አገራት አሜሪካና ቻይና ልዩነት ቢኖራቸውም የተረጋጋ ግንኙነት እንዲኖራቸው ይሻሉ። ባይደንና ሺ ግንኙነታቸውንና ትብብራቸውን ይቀጥላሉ። ዓለምም ያንን ይጠብቃል ሲሉ ማይክል ፎርማን አክለዋል።

ይበ እንዲህ እንዳለ ሁለቱ መሪዎች ከመገናኘታቸው ቀደም ብሎ ተቃዋሚ ሰልፈኞች ወደ ጉባኤው የሚወስዱ የሳን ፍራንሲስኮውን አውራ ጎዳናዎች ዘግተዋል። የዓለም መሪዎች እንዲሁም የአሜሪካ ታላላቅ ኩባንያዎች ዋና ሥራ አስፈጻሚዎች መገኘት የተቃዋሚ ሰልፈኞቹን ትኩረት እንደሳበ የሮይተርስ ዘገባ አመልክቷል። ስብሰባው እንዳይካሄድ ለማድረግ ነው የመጣ ነው። መሪዎቹና ሥራ አስፈጻሚዎቹ ሕዝብ ያልተሳተፈበትን ጉባኤ ማካሄድ እንደማይችሉ ለመግለጽ ነው የወጣ ነው ሲሉ

የተቃውሞ ሰልፉ አስተባባሪ ዳና ደኒና ለሮይተርስ ተናግረዋል። በቀጣዩ ዘገባ ወደ እስራኤልና ሐማስ ግጭት እናመራለን። በጋዛ በሐማስ ቁጥጥር ስር እንደዋሉ የታመኑ ወደ 240 የሚጠጉት ታጋች ቤተሰቦች ከቴላቪቭ ወደ ኢየሩሳሌም የሚያደርጉትን የአምስት ቀናት ጉዞ ጀምረዋል።

የወዳጅ ዘመዶቻቸውን ነጻነት ለማግኘት መንግስት የበለጠ እንዲሰራ እንፈልጋለን ሲሉ ገልጸዋል። ሊንዳ ግራንድስቲን ከቴላቪቭ ተከታዩ ዘገባ ልካለች። ደረጀ ደስታ ያቀርበዋል። ለታጋሾቹ ቤተሰቦች የሳምንታት ስቃይ ሆኗቸዋል። የሚወዷቸው በሕይወት ስለመኖራቸው ምንም ዜና ሳይኖር ሳምንታት አልፈዋል። አሁን ወደ ኢየሩሳሌም እየተነቃነቁ ነው። ከእነዚህ መካከል ዩቫል

አራን በኪቡዝ ቢኤሪ ከደረሰው እልቂት ተርፈዋል። ነገር ግን ሰባት የቤተሰቡ አባላት ሶስት ህጻናትን ጨምሮ በሐማስ መታገታቸውን ይናገራል። ሁልጊዜ ይጨነቃለሁ። ሁሌም ህመም ይሰማኛል። እናም ቤት ውስጥ መቀመጥ አልችልም። አንድ ነገር ማድረግ አለብኝ። እናም ይህ ሰልፍ ከሁሉም የታጋቾች ቤተሰቦችና ከዚህ መላው አገር ጋር የማደርገው ነው።

የሻውል ሌቪ የልጅ ልጅ ናአማ ሐማስ በማኅበራዊ ድረገጾች ላይ ባወጣቸው የመጀመሪያ ቪዲዮ ምስሎች በአንደኛው ላይ ታፍነው ስትወሰድ አይተዋል። ይህ በመሆኑም ሌቪ ለመንግስት መልእክት ለማድረስ ሰልፍ እየወጣሁ ነው ይላሉ። ከዚህ የቴልአቪቭ ሙዚየም ጀምረን ወደ ኢየሩሳሌም እየተጓዝን ነው። ከመንግሥት ጋር እንደምንገናኝ ተስፋ አድርገናል።

ጠቅላይ ሚኒስትሩም ምንም አማራጭ እንደሌለ አጽንኦት በመስጠት ሁሉንም ወደ ቤት መመለስ ብቻ ነው የምንፈልገው ያሉትን ተስፋ አድርገናል። የታገቱና ደብዛቸው የጠፋ ቤተሰቦች ተሟጋች ቡድን ከወላጆቻቸው ውጭ የታገቱት ከሰላሳ በላይ ሕጻናት አስቸኳይ ትኩረት እንዲሰጣቸው ጠይቀዋል። እነዚህ አንዷ ሴት በግዞት ወልዳ ሊሆን ይችላል ብለው ያምናሉ።

ከቤንያሚን ኔታንያሁና ከሁሉም ካቢኔዎች መልስ እንዲሰጠንና ተግባራዊ ምላሽ እንዲያሳዩ እንጠይቃለሁ። ከዚህ በላይ ጠንክረን መቆየት አንችልም። ልጆቻችንን መለሳችሁ አምጡ፣ ቤተሰቦቻችንን ወደ ቤት አምጡ። እስራኤል ሐማስና እስላማዊ ጅሃድ ሆስፒታሎችን ጨምሮ በጋዛ በሚገኙት ህንፃዎች በታች ባሉ ዋሻዎች ታጋቾችን አግቷቸዋል ብላ እንደምታምን ብትናገርም ሐማስ ግን የእስራኤልን ክስ ውድቅ አድርጓል።

የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ በሰሜናዊ ጋዛ ከሚገኘው የራንቲሲ የህፃናት ሆስፒታል በታች ያሉ የምድር ውስጥ ጠመዝማዛ ዋሻዎች ወደሚገኙበት የሚወስደውን ክፍል ያመላክታሉ። አሁን ታጋቾች ታስረውበታል ብለን ወደምንጠረጠረው ክፍል እየገቡ ነው። ይህንን ክፍል እንድትመለከቱ እፈልጋለሁ። ከላይ ካለው ግድግዳ በቀር ምንም ነገር ሳይኖር መጋረጃዎች ብቻ ተዘርግተው ነው ያሉት

ታጋቾችን ለመቅረጽና ፊልሞችን ለማሰራጨት ካልፈለግ በቀር በባዶ ቦታ መጋረጃ የምታስቀምጥበት ምንም ምክንያት የለም። በዩናይትድ ስቴትስ በሽብርተኝነት ቡድን የተፈረጁት ሐማስና ኢስላሚክ ጂሃድ የተባሉት ቡድኖች በማህበራዊ ድረገጾቻቸው ላይ የእስራኤላውያን ተንታኞች ተገደው የተናገሩት ነው ብለው የሚያምኑትን የታጋቾችን መግለጫዎች የሚያሳዩ ቪዲዮዎችን አውጥተዋል።

የሐማስ ቃል አቀባይ ባወጣው አዲስ የቪዲዮ መልእክት ቡድኑ ሴቶችን ህጻናትንና አረጋውያንን እንደሚኖሩበት የተገመተውን እስከ ሰባ የሚደርሱ ታጋቾችን ለመልቀቅ ለአምስት ቀናት የሚቆይ የተኩስ አቁምና በእስራኤል እስር ቤቶች ታስረው የሚገኙ ሴቶችና ህጻናት እንዲፈቱ ጠይቀዋል። አላ አንተተመነ ልሁድና The truce should include a ceasefire.

እርቁ የተኩስ አቁምና በጋዛ ሰርጽ ውስጥ ያለውን ነገር ሁሉ በማካተት የእርዳታ መቀበያ ጊዜ እፎይታ መፍቀድ አለበት። ነገር ግን ጠላት ሆን ብሎ ሁኔታዎች እንዲጓትቱና ስምምነቱ እንዲበላሽ እያደረገ ነው። የእስራኤል ባለስልጣናት ለአምስት ቀናት የሚቆየው የተኩስ አቁም ስምምነት ሐማስ ራሱን እንደገና አደራጅቶ ከእስራኤል ጋር መፋለሙን እንዲቀጥል ያስችለዋል የሚል ስጋት እንዳላቸው ተናግረዋል። የተኩስ አቁም ስምምነት እንዲቀጥል ከፍተኛ ዓለም አቀፍ ጫና እንደሚኖርም ይገልጻሉ።

የታጋቾቹ ቤተሰቦች ለወዳጅ ዘመዶቻቸው ጊዜው እያለቀ ነው ብለው ይጨነቃሉ። የእስራኤልና የዓለምን ትኩረት በታጋቾቹ ሁኔታ ላይ እንዲያተኩርና እንዲፈቱ የሚደረገውን ጥረት አጠናክሮ እንደሚቀጥል ተስፋ በማድረግ ሰልፋችን ይቀጥላል ብለዋል። ክብራትና ክብራን፣ የምሽቱን የመጀመሪያው አጋማሽ ስርጭት አጠናቅቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገናኛለን።

በአማራ ክልል የጸጥታ ችግር ያባባሰው የምግብ እጥረት ለተማሪዎች ተወዳዳሪነት እንደሚያሰጋ ተገለጸ ይላል። በአማራ ክልል ልዩ ልዩ አካባቢዎች ያጋጠመው የምግብ እጥረት በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ እንደፈጠረ የዞኑ አስተዳደሮች አስታወቁ። ችግሩ በተለይ በክልሉ

ምስራቃዊ ዞኖች በስፋት እንደሚስተዋል ዞኖቹ ገልጸዋል። ወቅቱን ባልጠበቀው ዝናብ፣ በተባይ፣ በግሪሳ ወፍና በተስፋፋው የጸጥታ ችግር የተከሰተው የምግብ እጥረት አሁን እንደተባባሰ ታውቋል። ይህም ሰዎች አካባቢያቸውን ለቀው እንዲወጡ እያስገደደ እንደሆነና ተማሪዎችም በትምህርት ገበታቸው ላይ እንዳይገኙ ማድረጉ ተገልጿል። የትምህርት ቤቶቹ ምገባ አነስተኛና ተማሪዎችን ለማቆየት እንደማይችል ተመልክቷል። በምክትል ርዕሰ መስተዳድር ማዕረግ

ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነች ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ ጠቁመዋል። ይሁንና የትምህርት ቤቶችን የተማሪዎች ምገባ በበጀት የሚደግፉ ወረዳዎችን ተሞክሮ ለማስፋት ይሰራል ብለዋል። መስፍን አራጌ ያጠናቀረው ዘገባ ነው። አስማማ ዋዬ ነው ያቀርበዋል።

በአማራ ክልል በተለይ በምስራቃዊ ዞኖች ላለፉት ተከታታይ ዓመታት እንዳጋጠመ የተገለጸው የጸጥታ ችግር የምርት እጥረትና የሰብል ተባይ መከሰት በአካባቢው ምርታማነት ላይ ተጽዕኖ እንደፈጠረ በደቡብ ወሎ ዞን ወረባቦ ወረዳ 01 ቀበሌ የጎህ አንደኛ ደረጃ ትምህርት ቤት እርሰ መምህር አለባቸው ወልደ ስላሴ ለአሜሪካ ድምፅ ተናግረዋል። እርሰ መምህሩ እንዳመለከቱት በአካባቢው ምርታማነት መዳከሙን ተከትሎ አሳሳቢ የምግብ እጥረት ተከስቷል።

ይኸው የምግብ እጥረት በተለይ በመማር ማስተማሩ ሂደት ላይ ያስከትለውን ጫና አስረድተዋል። መጀመሪያ ላይ የአንበጣ ወረርሽኝ ነበር የነበረው። በአንበጣ ወረርሽኝ ሀገሩ ተበልቷል። በዛ የተነሳ ያው ከፍተኛ የሆነ የምግብ እጥረት እና የተማሪዎች ማቋረጥ ማሰለጥ እንዲህ እንዲህ ከፍተኛ የሆነ በትምህርት ስራው ላይ ከባድ የሆነ ጫና ነው ፈጥሮ ያሳለፈው። ከዛ መለስ ደግሞ ጦርነት፣ እኛ ትምህርት ቤት ላይ ካምፕም ጭምር ነበር በሕወሓት ተይዞ ማለት ነው። ጦር ካምፕ ሆኖ በጣም ትምህርት ቤቱ የወደመበት አዝመራው ጭምር የወደመበት በከባድ መሳሪያ የተመታበት ወዘተ ወዘተ ችግሮች እነዚህ

ምልህ ችግሮች ደግሞ በተማሪዎች ማቋረጥ ላይ ከፍተኛ የሆነ ጫናና ውጤታቸው ላይ በጣም ከፍተኛ የሆነ ችግር ነው ፈጥሮብን የነበረው። ያው ይህንንም ችግር በተደጋጋሚ ለማሳየት ሞከርን። ምንም የምግብ ድገፋ አላገኘንም እስካሁን ድረስ ማለት ነው። ምንም አይነት ማሻሻያ ነገር ወይም ደግሞ ተማሪውን የመገቡ ወደ ትምህርት ቤት የሚያመጣ ነገር አላገኘንም። ያው ዝም ብለን ችግር ውስጥ ነው ያለ ነው። በዘንድሮ አመት የታየው የአቋራጭና ደጋሚ ተማሪዎች ቁጥር

የትምህርት ዓመቱ ሲጠናቀቅ በውል እንደሚታወቅና ባለፈው ዓመት ያስከተለው ተጽዕኖ ግን ከፍ ያለ እንደነበረም አውስተዋል። ለምሳሌ በምግብ እጥረት አምና ላይ

አስመሩም የሚለው ከሁለት ፐርሰንት በታች ማድረግ ነው። አቋራጭን ግን በነገርኩ ተጽዕኖዎች ምክንያት ወደ አስር በመቶ ተማሪዎች አቋርጠዋል ከትምህርት ገበታቸው ማለት ነው። ይሄ ደግሞ ለትምህርት ስራው በጣም አሉታ የሆነ ተጽዕኖ ነው ያለው። ደጋሚንም ስናይ በማሰለስ የተነሳ ማለት ነው ወደ ሰባት በመቶ ደጋሚዎች አሉ። ማህበረሰቡ ተማሪዎቹን መግቦ ወደ ትምህርት ቤት መላክ ሲያቅተው ወደ ተለያየ ስራ ማስተማራት ነው ያለው ማለት ነው። ከፍተኛ የምርት እጥረት አጋጥሟቸዋል ከሚባሉት የዞን ወረዳዎች ውስጥ የአርጎባ ብሔረሰብ ሌላው ነው። በብሔረሰብ ወረዳው በደረሰው የዝናብ እጥረትም ከሰላሳ አምስት

በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የወረዳው የግብርና ጽሕፈት ቤት ሰሞኑን አስታውቋል። ችግሩ በመማር ማስተማር ሂደቱም ላይ የራሱ ተጽዕኖ እንደፈጠረ የወረዳው ትምህርት ጽፈት ቤት ተወካይ አብዱ ሰይድ ተናግረዋል።

በዘንድሮ 2015 ለ2016 ዓ ም የትምህርት ዘመን የድርቁ ሁኔታ በተመለከተ ትምህርት ላይ ያለው ተጽዕኖ በጣም አስጊና አሳሳቢ ሁኔታ ላይ እየደረሰበት ሁኔታ አለ ይኸውም ምንድን ነው አርጎባ ከቦታው አንጻር በአመት አንድ ጊዜ ነው ምርት መሬት የሚገኝለት ስለዚህ በአመት አንድ ጊዜ ከሚገኝለት ሳብል ደግሞ በዘንድሮ አመት አጥተዋል ዘንድሮ የኑሮ ውድነቱን ጭምር ስላለ በመማር ማስተማሩ ላይ አንደኛ ለተማሪዎቹ ወደ ትምህርት ቤት ዘውት የሚመጡትን ግብአት አሟልቶ ለመግዛት ምንም አይነት

ገቢ ስለሌላቸው ሽጠው መለወጥ ስለማይችሉ ዴብተር ገዝቶ እንኳ ማስተማር የማይችሉበት ሁኔታ አለ። አንድ ዴብተር ለሁለት የትምህርት አይነትም ጭምር እንዲጠቀሙ የተደረገበት ሁኔታ አለ። በሁለተኛ ደረጃ እንደገና ደግሞ ወላጁ የሚመገበው ምግብ ሲያጣ ተፈናቅሎ ወደ ሌላ ቦታ ወይም የሚሄድ ያለ ስለዚህ እነዚህ እነዚህ ነገሮች ስላሉ በዛ አማካኝነት ተማሪ ወደ ትምህርት ቤት እንዳይመጣ ያደረገበት ሁኔታ አለ። አንድ ቤተሰብ ላይ እኮ ስድስት ሰባት አምስት ተማሪ የሚያስተምር እኮ ወላጅ አለ። ስለዚህ እነዚህ ልጆች እዛ ቦታ ቤት አስቀምጦ ምንም ግባ ወይም ምንም ምግብ በሌለበት

ዘንድሮ ድርቅ በመሆኑ አኳያ እነዛ ልጆች ማስተማር በጣም ከባድ ስለሆነ እነዛ ልጆች ይዞ የሚንቀሳቀስ በሆነ ነገር ግን ምገባ ቢኖር ኑሮ የዘንድሮውን ድርቅ ማለፍ የምንችልበት ሁኔታ ይፈጠር ነበረ። የደቡብ ወሎ ዘንድ ትምህርት መምሪያ የትምህርት ስታቲስቲክስ ትንተና ዕቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አህመድ አዳፈው በበኩላቸው የትምህርቱ ዘርፍ የምግብ ጥረቱን ጨምሮ በተለያዩ ምክንያቶች ተግዳሮት እያጋጠመው ነው ይላሉ።

የበብረት አስራ ስድስት የትምህርት ዘመን በዞናችን ከትምህርት ሴክተር አኳያ ያጋጠሙ ችግሮች አንዱና መሰረታዊ የጸጥታ ችግር ነው። ሁለተኛው የድርቅ

ሁኔታ ነው። እስካሁን መመዝገብ ከሚገባቸው በ2015 ሲማሩ የነበሩ ከ101ሺ በላይ ተማሪዎች ያልተመዘገቡበት ሁኔታ ነው ያለው። ከዚህም ባሻገር ተመዝግበው ትምህርት ያልገቡ ህጻናትም መሆንም ይገኛሉ። ድርቅ በመከሰቱ ምክንያት ተማሪዎች ወደ ትምህርት ቤት ለመምጣት የተቸገሩበት ሁኔታ እንዳለ ነው ሪፖርቶች የሚያሳዩት።

በአካባቢው ከሚስተዋለው የምግብ ጥረት አኳያ የተማሪዎች ምገባ የሚደረግባቸው ትምህርት ቤቶች በቁጥር አነስተኛ እንደሆኑም ቡድን መሪው ያመለክታሉ። በዞናችን አንድ ሺ ሁለት መቶ አስር ትምህርት ቤቶች ቢኖሩም የምገባ ፕሮግራም ያለው በአንድ ወረዳ በሀያ ሰባት ትምህርት ቤቶች ብቻ ነው። ከዛ ውጭ በሌሎቹ ትምህርት ቤቶች የምገባ ፕሮግራም የለም። ስለዚህ ያው ህብረተሰቡ በራሱ ጥረት ልጆቹን እየመገበ ያው ባለው ጥሪት እየተጠቀመ እየመገበ ያለበት ሁኔታ ነው ያለው።

በተመሳሳይ በኦሮሞ የብሔረሰብ አስተዳደር ዞን ከፍተኛ የምግብ እጥረት እንዳጋጠማቸው የተገለጹት የአርጦማ ፋርሲ፣ ጂሌ፣ ጡሙጋ፣ ባቲና፣ ደዌ ሀርዋ ወረዳዎች ናቸው። ከዝናብ እጥረትና የተባይ ክስተት ጋር ተያይዞ በወረዳዎች የደረሰውን ጉዳት የሚያጠናው ግብረ ኃይል ያደረሰን መረጃ እንደሚያሳየው ጉዳቱ ያስከተለው የምግብ እጥረት ተማሪዎች ወደ ትምህርት ቤቶች እንዳይመጡ አከላክሏል። ቢመጡም በአግባቡ ትምህርታቸውን መከታተል እንዳይችሉ ተጽዕኖ ፈጥሯል። አለማየሁ ታደሰ የግብረ ኃይሉ ሰብሳቢ ናቸው። ከሃያ ጀምሮ ዝናቡ

ቆሞ ነበረ። ዝናቡ መቆም ኦልሬዲ ምንድን ነው፣ ሜጀር ክሮፕ ማሽላ ነው። እኛ አካባቢ ማሽላ

ኮምፕሊትሊ የመድረቅ ነገር እና ከፕሮዳክሽን የመውጣት ነገር ነው የገጠመን። ከምርት መውጣት ማለት ነው። አጠቃላይ ወደ ሀምሳ ስምንት ሺህ ሄክታር መሬት ነው በዘር የተሸፈነው ዚሲር ወደ አስራ ሁለት ሺህ ሙሉ በሙሉ ከምርት የመውጣት ነገር የገጠመበት ነባራዊ ሁኔታ ነው የነበረው። ወደ አስራ ሰባት ሺህ ደግሞ እንደገና የሚፈለገው ምርት ያለመስጠት ሁኔታ ነው። ትምህርት ላይ አሁን ትምህርት ኦልሬዲ ተማሪዎች ከትምህርት ቤት የማቆም ነገር በደንብ ፌስ አልተደረጉም፣ ግን ፌስ ሊያደርጉ የሚችሉ ትምህርት ቤቶች ተብሎ የተለዩ ትምህርት ቤቶች አሉ ከግብረ ኃይሉ ሰብሳቢ አለማዩ ታደሰም ሆነ

የትምህርት መምሪያውን በመወከል በግብረ ኃይሉ ተሳታፊ ከሆኑ ተሾመ ኃይለማርያም ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ በግለሰቦቹ ስልክ አለመነሳት ምክንያት ሊሳካልን አልቻለም። ቀደም ሲል በነበረን የሐሳብ ልውውጥ ግን በዞን ውስጥ በየትኛውም ትምህርት ቤቶች ምገባ እንደማይካሄድ የዞኑን ትምህርት መምሪያ በመወከል የግብረ ኃይሉ አባልና የመምሪያው ተወካይ አቶ ተሾመ ተናግረው ነበር። በአራቱም ወረዳዎች በሚገኙ ትምህርት ቤቶች ውስጥ ምገባ ካልተካሄደም ወደ ስልሳ ሺህ የሚደርሱ ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉም ጠቁመው ነበር።

በቅርቡ በደሴ ከተማ በተዘጋጀው የትምህርት ምክክር መድረክ ላይ የተገኙትና ለጋዜጠኞች አስተያየታቸውን የሰጡት በምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ አመልክተዋል። ለትምህርት ጥራቱ ትልቅ ጥቅም ነው ብለን የምናስበው የተማሪ የምገባ ስርዓት ነው። በደረሰው ችግር፣ በሰሜኑም ጦርነት፣ በድርቁ በተለያዩ ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮች ምክንያት

መመገብ ያቃታቸው ተማሪዎች አሉ። እነዚህንም የተወሰኑ ወረዳዎችና ከተማ አስተዳደሮች በጀት ሁሉ በጅተው በጣም ወጣ ያለ ችግር ያለባቸውም ለመመገብ ሁሉ ዝግጅት እያደረጉ ያሉ ወረዳዎችና ከተማ አስተዳደሮች እንዳሉ አይተናል። ይሄንም ተሞክሮ ለማስፋፋት እንሞክራል። መንግስት ሁሉንም ተማሪ ይሄን ማድረግ ስለማይችል

በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ የሂሳብ ትምህርታቸውን በመከታተል ላይ የሚገኙትና በደሴ መምህራን ትምህርት ኮሌጅ የሂሳብ ትምህርት አሰልጣኝ የሆኑት ቴፍሬማሊ ከቅርብ ዓመታት ወዲህ በክልሉ የሚስተዋሉ የጸጥታና የምግብ አቅርቦት ችግሮች ክልሉ ብቁ ተማሪዎች እንዳያፈራ ሊያደርገው እንደሚችል ያላቸውን ስጋት አጋርተዋል።

የመማር ማስተማር ሂደት በቀጥታ ከተማሪዎቹ ተሳትፎ ባለፈ ቀድመው የተዘጋጁ መሰረተ ልማቶችና የትምህርት መዋቅሮች ወሳኝነት አላቸው። እነዚያ ነገሮች መደራጀት ነው ለተማሪዎቹ የመማር ማስተማር ሂደት ምቹ ሁኔታ የሚፈጥረው። ከዚህ አንጻር አሁን እየተከሰተ ያለ ጦርነትና ተያያዥ ችግሮች እንዲሁም ድርቁ በመማር ማስተማር ሂደት ላይ እንዲሁም በተማሪዎቹ ቀጣይ

ተወዳዳሪነትና ውጤታማነት ላይ ዘላቂ ችግሮችን ጥሎ እንደሚያልፍ ግልጽ ነው። የትምህርት ሂደት ላይ ብዙ ጊዜ ይስተዋሉ ችግር ምንድን ነው? እንደ ሌሎቹ አደጋው

በግልጽ ወዲያው በፍጥነት የሚታይ ባለመሆኑ የትምህርት ጉዳይ ቸል ተብሎ ሲታለፍና አደጋው ቆይቶ በከፋ ሁኔታ ሲመጣ ይስተዋላል። በተለይ ጦርነትና እነዚህ ከረሀብ ጋር የተገናኙ ጉዳዮችን ስንመለከት ለምሳሌ በቀላሉ ብንመለከት ወላጆቻቸውን ማጣታቸው ተማሪዎቹ ላይ የሚያሳድረው ተጽዕኖ ከባድ ነው። የኮንስትራክቲቪስት አፕሮችን ተከትለን ከተመለከት ነው የመማር ማስተማሩ ሂደት ተማሪዎች ላይ የሚገነባው እውቀት ያላቸውን ስፍራ በመስጠትና ያንን በማዳ

በመሆኑ እነዚህ ልጆች ከአካባቢያቸው ከወላጆቻቸው ያገኙት የነበረውን እውቀት አጥተው ይመጣሉ። በዚያ ምክንያት ማንነታቸውን ያጣሉ። የወደፊት ውጤታማነታቸውም ላይ አደጋ ጋረጥባቸዋል። ከዚያ ባለፈ በርሃብ ስሜት ውስጥ ነው የመማር ማስተማር ሂደቱን ማከናወን የነበረው ተጽዕኖ በአእምሯቸው ላይ የሚፈጥረው ጥቁር ጠባሳ እነዚህ እነዚህን የመሳሰሉት ችግሮች የሚፈለገውን ተሳትፎና ውጤታማነት እንዲያገኙ ለማድረግ

በጣም ከፍ ያለ ችግር ይፈጥራል። በደሴው የምክክር መድረክ ላይ ለጋዜጠኞች አስተያየት የተሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ መኳንን ታደመም በክልሉ ከቅድመ አንደኛ እስከ አስራ ሁለተኛ ክፍል ስድስት ነጥብ ሁለት ሚሊዮን ተማሪዎችን ለማስመዝገብ ቢታቀድም በተጨባጭ ለመመዝገብ የተቻለው ግን ሶስት ነጥብ አራት ሚሊዮን ብቻ እንደሆነ አስታውቀዋል። ለአሜሪካ ድምፅ በመስፍን አራጌ ከደሴ ለተጠናቀረው ዘገባ አስማማኝ ነው ዋሽንግተን ዲሲ።

ቀጣዩ ዘገባችን በኢትዮጵያ ገዢው ፓርቲ በቪኦኤ ቀርቦ ለነበረ ዘገባ የሰጠውን መልስ ይመለከታል። ገዢው ብልጽግና ፓርቲ በሰጠው በዚህ መልስ በሀገሪቱ ችግሮች ዙሪያ ከተፎካካሪ የፖለቲካ ፓርቲዎች ጋር ለመወያየት ሁሌም ዝግጁ ነኝ ሲል አስታውቋል። ገብረ ሚካኤል ገብረ መድን የዚህን ዝርዝር ይዘዋል።

የብልጽግና ፓርቲ ሕዝብ ግንኙነት ቢሮ ኃላፊ ፈዲላ አባብያ ፓርቲያቸው ኢትዮጵያ ውስጥ በተከሰቱት ችግሮችና በማንኛውም ፖለቲካዊ ጉዳይ ላይ ከተፎካካሪ ፖለቲካ ፓርቲዎች ጋራ በጋራ ለመስራት ዝግጁ እንደሆነ ገለጹ።

ኢትዮጵያ ውስጥ ከሚንቀሳቀሱ ተፎካካሪ ፓርቲዎች ውስጥ የሶስቱ አመራሮች ትላንት ለአሜሪካ ድምፅ በሰጡት አስተያየት ኢትዮጵያ ውስጥ በሚታዩት ግጭቶችና አለመረጋጋቶች ምክንያት እንቅስቃሴያቸው መገደቡን ገልጸው ነበር። በትላንቱ ዘገባችን የብልጽግና ፓርቲን አስተያየት ማካተት እንዳልቻለን ገልጸን ፓርቲዎቹ ያነሱትን ቅሬታ የያዘ ዘገባ ያቀረብን ሲሆን፣ የብልጽግና ሕዝብ ግንኙነት ቢሮ ኃላፊዋ ፈዲላ አባብያ ዛሬ አስተያየታቸውን ሰጥተዋል።

እሳቸው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ግጭቶች ባሉባቸው አካባቢዎች ችግሮች እንደሚስተዋሉ ገልጸው ችግሮቹን ለመፍታት ግን ፓርቲዎቹ ሊተባበሩ እንደሚገባ ተናግረዋል። እንደሚታወቀው የሰላምና የሚፈጠሩ ግጭቶች የአንድ በአንድ አካል ወይ የሚፈታ ብቻ ሳይሆን የሁሉም

ኢትዮጵያዊ ስለሆነ ችግሮቹ በተለይ ደግሞ በአማራ ክልል እና በኦሮሚያ አንዳንድ አካባቢዎች ላይ በአስቸኳይ ጊዜ አዋጅ ስላሉ አካባቢዎች አሉ። እነዚህ እንግዲህ አስቸኳይ ጊዜ አዋጁ የሚደነግጋቸው ድንጋጌዎች አሉ፣ ነገር ግን የሚገድባቸውም አንዳንድ ሁኔታዎች አሉ

ግን እሱ ጊዜ አዋጁ እንዲታወጅ መንስኤ የሆነውን ጉዳይ ላይ በጋራ መስራት ይጠይቃል ማለት ነው። በትናንትናው ዘገባችን በጉዳዩ ላይ አስተያየት ከሰጡት ፖለቲከኞች አንዱ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና የችግሩን አሳሳቢነት እንዲህ በማለት ተናግረው ነበር። አሁን ከአባሎቻችን ውጭ ለመሰብሰብ የምንቸገርባቸው ሁኔታዎች አሉ። መንገዶች ይዘጋሉ፣ እንቅስቃሴዎች ይዘጋሉ።

ለምሳሌ አምቦ ለቅሶ ሁሉ መድረስ ካቆምኩኝ ሁለት ዓመት ይሆናል። የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋይም በጸጥታ ችግር ምክንያት ፓርቲያቸው በኦሮሚያ እና በአማራ ክልሎች መደበኛ የፖለቲካ እንቅስቃሴ እያደረገ እንዳልሆነ ገልጸዋል። ከአባላቶቻችን ጋር የምናደርገው ግንኙነት አሁን አማራ ክልል ላይ ራሳችሁን እየጠበቃችሁ ተንቀሳቀሱ ከግጭቱ የሚል አይነት

ንግግር እንጂ መደበኛ የሚባል የማደራጀት አይነት ስራዎችን እየተሰራ አይደለም። በጦርነት ምክንያት የሚወጡት የአስቸኳይ ጊዜ አዋጆችም እንቅስቃሴያቸውን እንደገደቡት ነው የፓርቲዎቹ አመራሮች የተናገሩት። ፓርቲዎቹ ላነሱት ቅሬታ ምላሽና አስተያየት የሰጡት ፈዲላ አባብያ የአስቸኳይ ጊዜ አዋጆቹ ተጽዕኖ ያሳደሩት በተፎካካሪ ፖለቲካ ፓርቲዎች ላይ ብቻ አይደለም ሲሉ ተከላክለዋል። አስቸኳይ ጊዜ አዋጅ ሲታወጅ የአንዱ መብት

ገዢ ፓርቲን የተለየ መብት ሰጥቶት ለተፎካካሪ ፓርቲ ደግሞ የሚገድበው መብት የለም። ለሁሉም እኩል የሆነ ተግባራዊ የሚደረግ ሕግ ስለሆነ ያንን ደግሞ የተደነገገበትን መንስኤ በጋራ ወደ ሰላም እንዲመጣ ሁላችንም ሰላም እንዲመጣ በጋራ መስራት ይጠበቅብናል ማለት ነው። በትናንትናው ዘገባችን የፖለቲካ ምህዳሩ በገዢው ፓርቲ የበላይነት የተያዘ ነው፣ በሂደትም ምህዳሩ እየጠበበ ሄደዋል ብለው ፓርቲዎቹ ላነሱት ቅሬታም

ፈዲላ አባቢያ የፖለቲካ ምህዳሩ ከመቼውን ጊዜ በላይ ሰፍተዋል። የተፎካካሪ ፓርቲዎች አባላት እስከ ሚኒስትርነት ድረስ ያለውን የመንግስት አመራርነት ቦታ ይዘው ሀገር የመምራት ኃላፊነትን ተጋርተዋል ብለዋል። ሆኖም የፖለቲካ ምህዳሩን ይበልጥ ለማሻሻል የሚሰሩ ነገሮች ሊኖሩ ይችላሉ ሲሉም አክለዋል።

ፓርቲዎች የሚያጋጥሟቸውን ችግሮች ለፖለቲካ ፓርቲዎች የጋራ ምክር ቤት እያቀረቡ መፍትሄ እንደሚሰጣቸውም ገልጸዋል። ችግሮች ካሉ ወደኛ የሚመጣ አቤቱታ ካለ በፍጥነት እንዲፈታ እያደረግን ያለው። ምናልባት አንዳንድ ክፍተቶች ሊኖሩ ይችላሉ። ያው እንደሚታወቀው የጋራ ምክር ቤትም አለን። እስከታችኛው መዋቅር ድረስ ችግሮች ሲኖሩ

የጋራ ምክር ቤት አለን። በጋራ ምክር ቤቱ አቤቱታ የሚመጣ ከሆነ በዛ መልኩ ተወያይተን የምንፈታበት ሁኔታ ነው ያለው። እንግዲህ አቤቱታ መጥቶ ያልተፈታበትና ያልተወያየንበት ሁኔታ የለም። ክፍተቶች ሊኖሩ ይችላሉ በየትኛውም ቦታ ላይ ከሚስ አንደርስታንዲንግም የተነሳ ምናልባት አንዳንድ ክፍተቶች ሲኖሩ፣ ለዛም ነው የጋራ ምክር ቤቱ የጋራ ችግሩን አንድ ላይ መፍታት እንዲችል ነው የተቋቋመው። በዛ መልኩ እየተፈታ እየሄድንበት ያለ ሁኔታ ነው ያለው። ስለዚህ አቤቱታዎች በዛ መልኩ

በዛ በኩል መምጣት ከቻለ አሁንም የማይፈታበት ምክንያት የለም ማለት ነው። የፖለቲካ ፓርቲዎቹ አመራሮች አሁን በሀገሪቱ ውስጥ ያሉትን ችግሮች ለመፍታት መንግስት ለውይይትና ለድርድር ፖለቲካ ቅድሚያ እንዲሰጥ ጠይቀው ነበር። የህዝብ ግንኙነት ቢሮ ኃላፊዋ ፈዲላ አባቢያ ደግሞ

ፓርቲያቸው ይህን ለማድረግ ዝግጁ መሆኑን ይገልጻሉ። በተቻለ አቅም ወደ ውይይት የምንሄድበት ሁኔታ ነው ያለው። ያ ደግሞ በጣም ብዙ ማሳያዎች አሉ። የዚህ የፕሪቶሪያ ስምምነትም ትልቁ ማሳያ ነው ማለት ነው። ሁሌም ፓርቲያችን ሁሌም ለውይይት ለምክክር ቅድሚያ የሚሰጥ ማንኛውም እንወያይ ሀሳብ አለኝ በዚህ ጉዳይ ላይ እንድንነጋገር እፈልጋለሁ ላለ ፓርቲ ሁሉ በሩ ክፍት ነው። መወያየት እንችላለን። በየትኛውም ሰዓት መነጋገር መወያየት እንችላለን።

ከዚህ ጋር አያይዘው ያነሱት በኢትዮጵያ መንግስትና በኦሮሞ ነፃነት ሰራዊት መካከል በታንዛኒያ እየተካሄደ ያለው ድርድርም ጥሩ ደረጃ ላይ እንዳለ ኃላፊዋ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የሐሙስ ምሽት ስርጭት የመጨረሻው ቅንብር ባህልና ማኅበረሰብ ነው።

እማሆይ ጽጌ ማርያምን ስለ ዘከረው ዝግጅት ይመለከታል። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው እማሆይ ጽጌ ማርያምን የሚዘክር የሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ እመቤት ስራዎች ቅጅ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድ ጥረት መጀመሩ በዚሁ ፕሮግራም ላይ ተገልጿል። ሀብታሙ ስዩም ቀጣዩን ዘገባ ይዘዋል።

የፒያኖ እመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ የሆኑ የፒያኖ ድርድሮቻቸው

መደመጣቸውን ዘመን ተሻጋሪ ስራዎቻቸውን የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ውሃና ከበደ

የሰሞንኛውን መድረክ አላማ ያስረዳሉ የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሞሀይ በህይወት ሆነው የመቶ አመታቸውን እናከብራለን በሚል ነበር የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ እሳቸው ያው በማርች ነው ያረፉት ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት

ለመዘከር ማለት በጥሩ በሐዘን ሳይሆን እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት በአንዱ አኳያ በጣም ጣፋጭ ነው፣ ደስ ይላል። የምናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን።

ሁለቱንም የያዘ ነው የሚሆነው። የማሆይን መቶኛ ዓመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ዋና ይናገራሉ። አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር እስራኤል እንኳን ተደርጓል፣ ግን አሜሪካን ሀገር ለመጀመሪያ ጊዜ

ሙዚቃቸው በጃዝ በቮካል ና በክላሲካል ፒያኖ በሶስቱም ረድፍ ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ። እና ከዛ በተረፈ የእሳቸውን ህይወት ና የእሳቸውን ስራ

ከማሞገስ ና ከፍ ከማድረግ በላይ ደግሞ ድርጅቱን ለማስተዋወቅ ና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑን ና ሊደገፍ የሚገባው ድርጅት መሆኑን ለሕዝብ ለማሳወቅም እንፈልጋለን።

በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ሥነ ሥርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው።

በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለ እሳቸው የተጻፉ ዘገባዎችና ሂሶችን ሳነብ ሥራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ አያለው። የእሳቸው ሥራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም።

የማይሆን ሙዚቃ ልዩ የሆነበትን ምክንያት ለማወቅ ሕይወታቸውን ለመረዳት መዛግቤቶቻቸውን፣ የሐሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው

በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ፣ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል። እማሆይ ገደቦችን ተገዳድረዋል።

ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞክተውናል። የሆኑ ሰዎች ስራዎች በዘርፉ ውስጥ በዋናነት ተጠርቶ፣ ሌሎች ግን በስልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው።

ባለንበት ዘመን ረቂቅ ሙዚቃ ይበልጡኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፍ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጥል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳብን ጉዳይ የረቂቅ ሙዚቃ ውስን መሆኑና

የአውስንነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው። የዚህ ዝግጅት አሰናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሀና ከበደ ይናገራሉ።

ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉም ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች፣ የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር

ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሽፕ

ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ን ዋን ይማራሉ። ይሄም ድርጅቱ ቤስ ሚዚክ አካደሚ ከሚባል ድርጅት ጋራ

በመተባበር ነው ይሄን ስኮላርሽፕ አቬለብል ያደረገው የሰጠው ወይዘሮ ሀና። በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት ሀፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል። እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት

እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው

ሙዚቃቸውን በማክበር በኩል ደሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው ይሄንን ስል፣ ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው።

ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም። በ99 ዓመታቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ የይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው

በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የህዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።

ክብራትና፣ ክብራን የምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲያቀናብርልን ያመሸው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ሳስተናግዳችሁ ያመሸሁት እንግዲህ ወገነኝ ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።